DJ Fatsuji. That's a brand name. That's a brand name. I stand behind it. I guarantee it. They know that even if they don't know me any more than they know the, the, the chairman of General Mills. DJ Fatsuji. My man. God loves me. This is ሰላም ሰላም፣ ጠና ይስጥልኝ የተከበራችሁ አድማጮቻችን፣ ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የጋቢና ቪኦኤ ፕሮግራማችን ተጀምሯል። ማስተናገዳችሁ ዲጄ ፋቱ ነኝ። አርብ እንደለመድ ነው እንደለመዳችሁት አሪፍ አሪፍ ሙዚቃዎች ወደ እናንተ ይደርሳሉ። አርብ የቀን ጠዴ ብለነዋል። አርብ እንግዲህ ሞቅ ሞቅ የምናረግበት ቀን ነው። አርብ በጣም በጣም በጣም የሚመቸን ቀን ነው። እንግዲህ ዛሬ ፕሮግራሜን የምጀምረው በናቲማን ሙዚቃ ይሆናል። ናቲማን እንግዲህ ካወጣው አልበም ላይ በጣም የተወደደለት ሙዚቃ አለ የመጀመሪያ የተሰኘ ቻችሁ ትወዱታላችሁ። እሱን በማስከተል ጋብዛችኋለሁ። አብራችሁን ቆዩ ፌስቡክ ላይ ላይ ስታይቶች ቃላችሁ ቪኦኤ ፌስቡክ ከማሃሪክ ፔጅ ላይ ላይቭ ይሄዳል እና አስተያየቶቻችሁን ጣፍ ጣፍ አድርጉልን የመጀመሪያው ሙዚቃ የመጀመሪያ ይ ዋትስአፕ you're a man you're you so 由哦。 So sweet, what you're ናቲማን በቅርቡ ካወጣው አሪፍ አሪፍ አልበም አወጥቷል። ከእሱ ላይ ነበር የጋበዝኳቸው። ሌላ ደግሞ እዚያ አልበም ላይ የመወደው ሙዚቃ አለ፣ ባዶ ይሰኛል። እሱን ደግሞ ሌላ ቀን ጋብዛቸዋለሁ። ባዶ በማስከተል ደግሞ የምንሸጋገረው ወደ ሳሚጎ ነው። ሳሚጎ ኢትዮ ሼክ በተሰኘው ሙዚቃ ታውቁታላችሁ። እኔ ደግሞ የወደድኩት ሙዚቃ ነው፣ ሻሻ ማነ ሻሻ ማነ። እያደመጣችሁ ነው፣ ይቀጥታል። እናንተ ነው ሻሼ ሻሸመኔ ያደመጣችሁት ሙዚቃ በሳሚጎ ነበር። ሻሸመኔ እንደናችሁ፣ በያላችሁበት ይመቻችሁ። የምታደምጡት ጋቢና ቪኦኤ ነው፣ ማስተናግዳችሁ ዲጄ ፋጹ ነኝ። እስኪ ዛሬ ጠቅላይ ሚኒስትራችን ወደ መቀሌ ያቅንተዋል። እስቲ አንድ ትግርኛ ደግሞ በዛው ጣል ሊደረግባቸው የዳዊት ነጋ አዲስ ሙዚቃ ነው። በጣም አሪፍ ነው። ትወዱታላችሁ عبر حارك وخصت فهمت تفهمت تفهمتي عبر حارك ونستقيم تفهمت تفهمتي عبر وانت عبر عبر desmama di desmama di desmama di abre كنت cuanta fama di canto mari alla sempre لما يكونوا لا وأنا أقول لك أن أنا أنا شتا يا مدقمة زقمته يا عين بنترو اي بنترو get to love Banana to like Banana to like When I at, በነተናይ ዳዊት ነጋ ነበር። ይህ አዲስ ሙዚቃ ነው። ከሁለት ከሶስት ቀን በፊት የተለቀቀ ሙዚቃ ነው። እንግዲህ ፕሮግራማችን ጋቢና ቪኦኤ 44 እንደዚህ አሪፍ አሪፍ ሙዚቃዎችን ያስደምጠናል። ወደ እሱ ባለው ዜማ ያስቻግረናል። የትም ይመቸኛል ይሰኛል ከአልበሙ ላይ ነው። ምጋ በዛችሁ በጣም አሪፍ ሙዚቃ ነው። ሌትስ ጎ By yeah, lain what <laughs> you ወዬ የትም ይመቸኛል፣ ያደመጣችሁ እሱ ባለው እሱ ቤን እንግዲህ ማሬ ማሬ በሚለው ዜማ ታውቁታላችሁ። ከዛም ውጭ ደግሞ በቅርቡ ባወጣዋል በሙ በጣም ብዙዎቻችሁ ወዳችሁታል። በጣም አሪፍ ሙዚቃ ነበር። የትም ይመቸኛል። ዲጄ ፋቱ ነኝ። ፕሮግራማችን ጋቢና ቪኦኤ ነው። ዛሬ አርብ ነው። ያው አርብ እንደምታውቁት ምርጥ ምርጥ አዳዲስ አሪፍ አሪፍ ደስ ደስ የሚሉ ለጆሮ የሚጣፍቱ አዳዲስ ዜማዎች ወደ እናንተ ይደርሳሉ። ዘና ፈታ በሉ። ቪኦኤ አማሪክ ፌስቡክ ፔጃችን ላይ ደግሞ ላይቭ እየተላለፈ ነው። ስለዚህ የምትንቀሳቀሱ ሰዎች እሱን በጆሮችሁ እያደመጣችሁ ከስር ኮመንት ጣፍ ጣፍ እያደረጋችሁ መስጠታችሁን አትዘንጉ። በማስከተል መወስዳችሁ ወደ ሳሚዳን ነው። ሳሚዳን አንዳች ነገር ሀያል ሀያል ሀያል ሀያል ሀያል አንዳች ኃይል ማለውቀው ከመሬትም ስበት ይበልጣል ውስጡ ወዳች የትልኛል አንዳች ኃይል ማለውቀው

Somos i'll be አድማጮቻችን የምታደምጡ ትጋ ቢና ቪኦኤን ነው ማስተናገዳችሁ። ዲጄ ፋቱኒ ይገርመኝ ሰዓቱ እንዴት እንደሚሮጥ አላውቅም። ሰዓቱ አልቆ አንድ ሙዚቃ ብቻ ነው ይቀርን። በጣም ነው የሚገርመው። ሰዓት ይጨመር፣ ይጨመር፣ ይጨመር። ሰዓት ይጨመር፣ ይጨመር። ነፃነትን እና ሳሚ ጎን ነበር ያስደመጥኳቸው። አዲስ ሙዚቃ ነው፣ በጣም ደስ ይላል። ወደ ደቡብ የተገኘ ሙዚቃ ነው። እንግዲህ ፕሮግራሚን ያው እንዳልኳችሁ ልጨርስ አንድ ሙዚቃ ነው ይቀርኝ። እንግዲህ ከመሰና በጤ በፊት እስቲ ኢንስትግራም ላይ ገብታችሁ ዲጄ ፋቱ የሚለውን ፎሎ አርጉኝ። በተለያዩ ሶሻል ሚዲያ ላይ ዲጄ ፋቱን ፎሎ አርጉ እና አስተያየቶቻችሁን ላኩልኝ። ሲያስተናግ ሳስተናግዳችሁ የነበርኩት ሰሜን ውራት የነበርኩኝ አብረን ግን ሴድራክ እና ሞክቢል በቴክኒኩ በኩል እያገዙ ነበረ። እንግዲህ ፕሮግራሜን የምጨርሰው በሳንቾ ሙዚቃ ነው። በጣም ደስ የሚል ሙዚቃ ነው። ይሄ ለየት ያለ ሙዚቃ ነው። በዛ ጨርሳለሁ። አብራቸው የተነበራቸው አመሰግናለሁ። መልካም ቅዳሜና እሑድ ለስ ጋው ምንም ቢሆንም ወደ i you the turtuuniin raadiyoon isa Ameerikaati.